ሰላም በእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ዛሬ ምሽት ከምንሰማቸው ጉዳዮች መካከል እንደ በመቶ ሺዎች ሊቆጠር የሚችል ህዝብ ነው ወጥቷል ብለን የምናስበው ካሰብ ነው በላይ የሆነ ነው። ኡስታዝ አቡበከር አህመድ ናቸው። ትናንት አመሻሹን ስለተደረገው በሺዎች የሚቆጠሩ ኢትዮጵያን ስለተሳተፉበት የአደባባይ ኢፍጠር ስነ ስርዓት ቆየት ብለው ይነግሩናል። እሱ ኦቲዝም ያለባቸው ልጆች ሀሳብን በንግግር መግለጽም ሆነ ሌሎች የሚያስተላልፉቸውን መልእክቶች መረዳት ይቸገራሉ። ወላጆችን በተለይ በዋነኝነት የሚያሳስበው የተግባቦትና የንግግር መዘግየትና ይህኛው እክል ነው። ከኦቲዝም ጋር የሚኖሩ ሕፃናትን እንዴት መረዳት እንደሚቻል በመጽሐፍ መልኩ ያቀረቡትን መዓዛ መንክርን የሰማናቸው ሙሉ ዘገባው እንዲሁ በምሽቱ ይደመጣል። እኒና ሌሎች ዘገባዎች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናሆን ያከናውናል። ከሁሉ በፊት ስመኝ ሸቆየ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የሱዳን መርማሪዎች ከሁለት ዓመት በፊት ዲሞክራሲን ደግፈው ሰላማዊ ሰልፍ በወጡ ሱዳናውያን ላይ በተወሰደው እርምጃ ዙሪያ ማብራሪያ እንዲሰጡ የሀገሪቱን ከፍተኛ የጦር አዛዥ ጠይቀዋል። ሆኖም የመብት ተሟጋቾችና ጥቃት የደረሰባቸው ቤተሰቦች የጦር አዛዦቹ ለፍርድ የመቅረባቸውን ጉዳይ ላይ ጥርጣሪ አላቸው። በሱዳን ምርመራ እየተደረገባቸው ካሉ የጦር አዛዦች መካከል የሉዓላዊ ምክር ቤት መሪ የሆኑት ጄኔራል አብዱልፈታህ አልቡርሃንና ፈጣን የድጋፍ ኃይል የተሰኘው አወዛጋቢ ቡድን መሪ መሐመድ አህመድ ሀምዳን ዳጋሎ ይገኙበታል። ከሁለት ዓመት በፊት በተደረገው የተቃውሞ ሰልፍ ላይ ከ120 ሰዎች በላይ መሞት ምክንያት የሆነውን ኃይል በመጠቀም የመብት ተከራካሪ ቡድኖች ሁለቱንም ይከሷቸዋል። በጥቅምት 2010 ዓ ም ጉዳዩን የሚያጣራ ልዩ የምርመራ ኮሚቴ የተቋቋመ ሲሆን ከ30 በላይ ምስክሮች ቃላቸውን ለኮሚቴው ሰጥተዋል። ሰላማዊ ሰልፈኞቹ ላይ ጥቃት የደረሰው እንደ አውሮፓውያን አቆጣጠር በግንቦት 2019 ዓም ሲሆን የጸጥታ አካላት ዲሞክራሲን በመደገፍ በካርቱም የወጡ በሺዎች የሚቆጠሩ ሰልፈኞች ላይ ጥቃት አድርሰዋል። የታህሳሱ አብዮት ጥቃት ሰለባዎች በሚል የተቋቋመው ቡድን በሰዎች ልጆች ላይ የተፈጸመ ወንጀል ያሉትን ይህን ጥቃት ዓለም አቀፉ የወንጀል ፍርድ ቤት እንዲያጣራም ጠይቀዋል። መጀመሪያ ህንድ ውስጥ የተከሰተው የኮሮና ቫይረስ ዝርያ ወደ 49 ሀገሮች መዛመቱን የዓለም ጤና ድርጅት አስታወቀ። የጤና ድርጅቱ የህንዱ የቫይረስ ዝርያ ዓለም አቀፍ ስጋት ሆኗል ሲል ትላንት ማስታወቁ ይታወሳል። ህንድ ዛሬ ብቻ 4205 ሰዎች በኮቪድ-19 ምክንያት ሕይወታቸውን ያጡ ሲሆን ይህ እስካሁን በአንድ ቀን ከተመዘገበው አሐዝ ከፍተኛው ነው። አጠቃላዩ የሞቱት ሰዎች ቁጥር ከ250 ሺ አልፏል። በቫይረሱ የተጠቁት ሰዎች ቁጥር ደግሞ ከ23 ሚሊየን ያለፈ ሲሆን ዛሬ ብቻ 348420 ተያያዦች ተገኝተዋል። እስካሁን ከተመዘገበውም ከፍተኛው ዕለታዊ የአዲስ ተጋላጮች ቁጥር መሆኑም ታውቋል። በህዝብ ብዛት ሁለተኛ በሆነችው ሀገር ኮቪድ-19 እጅግ የከፋ ሰብአዊ ቀውስ ፈጥሯል። የህንዱን የበሽታ ስርጭት መክፋት ተከትሎ የዓለም ቀይ መስቀል ፌዴሬሽን የኮቪድ-19 ተጋላጮች ቁጥር በመላ እስያ ባለፉት ሁለት ሳምንታት በከፍተኛ ደረጃ መጨመሩን አስገንዝቧል። በሁለቱ ሳምንት ውስጥ የቫይረሱ ተ ተጋላጮች ቁጥር በ59 ሚሊየን መጨመሩን ያስታወቀው ቀይ መስቀል አሃዙ በሰሜንና ደቡብ አሜሪካ፣ በአፍሪካና በጠቅላላ በዚሁ ጊዜ ውስጥ ከተመዘገበው ቁጥር እንደሚበልጥ ጠቅሷል። ይህ በእንዲህ እንዳለ የኮሮና ቫይረስ ዓለም አቀፍ ወረርሽኝ ያስከተለውን ቀውስ መከላከል ይቻል ነበር ሲል የወረርሽኙን አመጣጥንና የተሰጠውን ምላሽ የመረመረው ነፃ አጣሪ ኮሚቴ ሪፖርት አቀረበ። ኮሚቴው ዛሬ ባወጣው ሪፖርት ወረርሽኙን ያባባሰው የዓለም የጤና ድርጅት ዝግተኝነትና ድክመት እንዲሁም ለጉዳዩ በቂ ዓለም አቀፍ የፖለቲካ አመራር ትኩረት አለመሰጠጡ መሆኑ ተጠቁሟል። ዓለም አቀፍ ወረርሽኞች ሊከሰቱ እንደሚችሉ ለዓመታት ማስጠንቀቂያዎች ሲወጡ እንደነበር የጠቀሰው የመርማሪ ኮሚቴው ቻይና ውሃን ከተማ የሕክምና ባለሙያዎች የወረርሽኝ አደጋ መደቀኑን አስቀድመው ቢያስጠነቅቁም ያንን መረጃ ተመርኩዞ እርምጃ አልተወሰደም ብሏል። በሽታውን ለመዋጋት በዓለም አቀፍ ደረጃ የተቀናጀ አመራርም አልነበረም ያለው ነፃው መርማሪ ኮሚቴ፣ የነበሩት ውጥረቶች ዓለም አቀፍ ድርጅቶችም ሆኑ የተለያዩ ተቋማት ወረርሽኙን በተቀናጀ መንገድ ለመታገል ጥረት ቢያደርጉም እንቅፋት እንደደቀኑባቸው አውስቷል። በእስራኤል የጸጥታ ኃይሎችና በሐማስ መካከል ውጊያው ተባብሷል። ዛሬ ኢየሩሳሌምና ጋዛ ሰርጥ ውስጥ ቢያንስ አርባ ሰዎች መገደላቸው ተዘግቧል። ዛሬ ማለዳ እስራኤል የፖሊስና የጸጥታ ተቋማትን ኢላማ ያደረገ የአየር ድብደባ ያካሄደች ሲሆን አንድ መኖሪያዎችና ቢሮዎች ያሉበት ሕንጻ በአየር ድብደባው ከባድ ጉዳት ደርሶበታል። በወቅቱ ሕንጻው ውስጥ ሰው እንዳልነበር ነው የተዘገበው። ትላንት ማክሰኞ እስራኤል ባደረገችው የአየር ድብደባ መኖሪያዎችና በርካታ የሐማስ ቢሮዎች ያሉበት ትልቅ ህንፃ ወድሟል የህንፃው ነዋሪዎች ና በአካባቢው የሚኖሩ ሰዎች ድብደባው ከመካሄዱ በፊት ለቀው እንዲወጡ ማስጠንቀቂያ ተሰጥቶ እንደነበርም ተገልጿል የእስራኤል ወታደራዊ ባለስልጣናት የሮኬት መተኮሻዎችን የስለላ ቢሮዎችን ና የሐማስ መሪዎች መኖሪያዎችን ኢላማ ያደረገ መሆኑን በገለጹበት ጥቃት የጋዛ የጤና ባለስልጣናት እንዳሉት 35 ሰዎች ተገድለዋል ከመካከላቸው አስሩ ልጆች መሆናቸውን ና ሁለት መቶ ሰዎች መቁሰላቸውንም አክለው አመልክተዋል በሌላ በኩል ሐማስ በተኮሳቸው ሮኬቶች አምስት እስራኤላውያን መገደላቸው ታውቋል። ሐማስ ካለፈው ሰኞ ጀምሮ ወደ ቴል አቪቭና አካባቢዋ በመቶዎች የሚቆጠሩ ሮኬቶች ተኩሷል። ትላንትም ሕንፃውን ያወደመውን የአየር ጥቃት ለመበቀል ቢያንስ 130 ሮኬቶችን ተኩሷል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላቸው ስመኞሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ ልዩ መርሃ ግብር ነው። አስተያየት ቢኖራችሁ በማህበራዊ መገናኛዎቻችን በኩል አድርሱን። አሁን ወደ ቀዳሚው ዘገባ እንሻገር። በትናንት ትናንት አመሻሹን የተከናወነው ታላቅ የጎዳና ላይ ኢፍጣር መርሃ ግብር በኢትዮጵያ የተሰኘው መርሃ ግብር ፍቅርን፣ ሰላምን፣ አንድነትና የመከባበር መልእክቶችን ለማስተላለፍ የተሰናዳ እንደነበረ ከአስተባባሪዎች መካከል አንዱ የሆኑት ኡስታዝ አቡበከር አህመድ ለአሜሪካ ድምፅ ተናግረዋል። በመቶ ሺዎች የሚቆጠሩ ሰዎች በጎዳና ላይ መርሃ ግብሩ እንደተገኙ እንደሚገመት የተናገሩት ኡስታዝ አቡበከር ቀደም ብሎ መርሃ ግብሩ ከሚከናውንበት ስፍራ ጋር በተገናኘ የተፈጠረው የእስልምና እምነት ተከታዮችን አስከፍተዋል ያሉት ውዝግብ በመነጋገር እንደተፈታም አክለዋል። ከኡስታዝ አቡበከር ጋር ያደረግነው ቆይታ የተጀመረው የመርሃ ግብሩን አላማ በሚያስረዱበት ነው የነበረው። የአገር አቀፍ የፍጣር መርሃ ግብር በሀገራችን በተለያዩ ከተሞች ላይ ለኦልሞስት ከሀያ ላነሱ ከተሞች ላይ በተለያዩ ቦታዎች ላይ ፍጣር መርሃ ግብር ሲካሄድ ነበር። ይህ የፍጣር መርሃ ግብር ዋና ዓላማው በሀገራችን ባለው አጠቃላይ ተጨባጭ ሁኔታ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር እና ስለ የጋራ መልክቶችንና አብሮነቶችን ለማሳየት የተደረገ ኢፍጣር ነው። እነዚህ በጋራ የተሰሩ የፍጣር ፕሮግራሞች እንደ ሀገር ከሌሎች እምነት ተከታይ ወንድሞችና ወገኖች ጋር በጋራ አብሮነትን በማሳየት አገር ላይ ያለው ሰላም እንዲመጣ ዱአ በማድረግ እና አላህን በመለመን በማዕከላችን ያሉ ልዩነቶችን በመቀራረብ መለወጥ እና ማስተካከል እንደሚቻል ማሳየት፣ በዚህ ጊዜ ነዳያን ሚስኪን ወገኖቻችን አብሮነታቸውን እንዲሁ ችግሮቻቸውን ለመቅረፍ የጋራ የሆነ በመተሳሰብ የሚደረግ መርሃ ግብር ነው። በዛሬው የአዲስ አበባ ኢፍጣር ግለየት ለየት ለማድረግ የተፈለገው ነገር ምንድን ነው? እንደ ሀገር በሀገር ደረጃ በጎዳና ኢፍጣር በመለዋል በተለያዩ ቦታዎች ይካሄዳል። እንደው በአፍሪካ ደረጃ ላይ ለመስበር ከዛም ማለፍ ጎዳና ላይ ኢፍጣሩ ላይ ኢትዮጵያኖች አንድነታችንን እና ብሮነታችንን ለማስተላለፍ የተሰራ ስራ ነው። በትክክልም በመቶ ሺዎች እንደው በሚቆጠር ህዝብ ማለት በሚቻል ደረጃ በጣም በአስደጋጅ ቁጥር ሁሉም ተገኝቶ በጋራ አፍጥሮ ተከባብሮ ተሳስቦ እንዲሁም ደግሞ ስለ ህዳሴው ግድብም መልእክት አስተላልፎ እነዚህና መሰል ተያዥነት ያላቸውን ነገሮች አሳክቶ አንድነቱን ግልጽ ያለፈበት በጣም ውጤታማ የሆነበረ መድረክ ነው። ይሄ የአደባባይ ኢፍጣር ስነ ስርዓት ለዚህ አመት ብቻ የሚደረግ ነው ወይንስ ቀጣይነት እንዲኖረው እቅድ ተይዟል? አሁ እንግዲህ ባሉት ትንትኖች እንደዚህ አይነት በጎ ተግባራቶች ሁልጊዜም ውጤታማ ለማድረግ ይሰራል የበለጠ የበለጠ መሆኑን በነበረው የተለያየ ሀገራችን ላይ የሚስተዋሉ ተቀየር የማቀዝቀዝ የማቀራረብ፣ ዜጎች መካከል ያለ መልካም መተሳሰብና እንዲሁም መፈቃቀድን የሚያሳዩ መድረኮች ናቸው እና ቀጣይነት ኖሯቸው ሁልጊዜ እኛን ሊያሻግረን፣ እኛን ወደተሻለ ደረጃ ሊወስደን የሚችለው አንድነታችን፣ አብሮነታችን፣ መከባበራችን እና መተሳሰባችን መሆኑን ማሳያዎች ናቸው። ከዛ አልፎ ደግሞ ወቅት የውጭ ሀይል የውጭ ጠላት ሁልጊዜ በተለያየ አይነት መልኩ ዛሬም እንደምናየው ከህዳሴው ግድብ ጋር ተያይዞ መሰል ተያዥነት ባላቸው ጉዳዮች ሀገራችን ላይ የህዝብ ለህዝብ ያሉትን ግንኙነቶች ለማደፍረስ ብዙ ስራዎች ይሰራሉ። ግልጽ ምልክት ኢትዮጵያ ነች። ሁልጊዜም በጋራ ብረነታችን የምናሳይበት አንድነታችንን የምናረጋግጥበትና የጋራ መድረኮች እንዳሉ ማሳያ የሆነ ስራ ነው ለመስራት የተሞከረው። በትክክልም ያሁኗል ብለን ተስፋ እናደርጋለን። አልሐምዱሊላህ ከስነ ሥርዓቱ ቀደም ባሉት ቀናት የተፈጠረ ውዝግብ እንደነበረ የሚታወስ ነው። የአዲስ አበባ ከተማ መስተዳደር በመጀመሪያ ስነ ሥርዓቱን መደረግ ከልክሎ ነበር። ከተቀሰቀሰው ተቃውሞ በኋላ ደግሞ ይቀጥል ፈቅደዋል። ሥነ ሥርዓቱ በዚህ ስፍራ ላይ በድጋሚ የሚከናወን ከሆነ ለተሻለ መግባባት ቀድሞ ምን መደረግ አለበት ብሎ ይመክራሉ? አሁ እንግዲህ አሁ መጀመሪያም ላይ በነበር የተፈጠረው ክፍተት በከተማ መስተዳድሩም ጋር በመተሳሰብ በመተማመን ና በጋራ ለመስራት ነው እንቅስቃሴ ተደርጎ የነበረው ያንንም ውጤታማ ለማድረግ የአቅማችንን ጥረት አድርገናል። ፈቃዱ በትክክለኛው መስመር ሂዶ ለሀገር ይጠቅማል፣ ለማህበረሰብ ግንኙነት መልካም ነገርን ያሳርፋል ብለን በማሰብ ነው የተደረገው። በመካከል ግን ባልታሰበ እና ባልተገመተ ሁኔታ እንግዲህ አደባባዩ ላይ ከቤተ ክህነት በወጣ ደብዳቤ መሰረት መደረግ የለበትም የሚለው ነገር ተነሳ። ተያያዥነት ያላቸው ጉዳዮች ሲመጡ ለግጭት መንስኤ እንዳይሆን፣ ሰላሙ እንዳይደፈርስ በሚል እንግዲህ የተለየ እንቅስቃሴዎች ተጀምረው ነበር። ያልተጠበቁ ናቸው። እኛ እንደ ኢትዮጵያውያን ትልልቅ የሚባሉ ወገኖቻችን የክርስትና እምነት ተከታይ ወንድሞቻችን አብዛኛው በሚባል ደረጃ ይሄ ፓርክ የኛነታችን መገለጫ አብሮነታችን ማሳያ ከሆ ሊደረግ ይገባል ከጎናችሁነን አደባባይ ጋር አደባባችን ኢትዮጵያውያኖች የጋራ መድረኮቻችን ናቸው። በጋራ የምንጠቀምበት በጋራ አብሮነታችን እናሳይበት ይገባል በሚል ትልቅ ስራ ለመስራት እንቅስቃሴ ሲደረግ ድጋፋቸውን የሰጡበት ሂደት ነው። ያንንም ሆኖ ግን በዚህ ምክንያት እችው ያለመግባባት ተፈጥራ ቦታ ይቀየር በሚል እንቅስቃሴ ሲደረግ ቦታ መቀየር እንደሌለበት እሱ ማህበረሰብ ላይ ሌላ ስሜት እንደሚፈጠር የተደረገው ነገር አግባብ እንዳልሆነ በዛ ለመተማመን ተፈጥሮ ፕሮግራሙ ሳይሳካ ቀርቷል። ካለመሳካትም አልፎ ውጤታማ የሆነ ስራ ለመስራት ታስቦ የተደረገው እንቅስቃሴ ወደ ሀይል እርምጃ ተወስዶ ትንሽ ህዝቡን ያስከፋ ልብ የሰበር አንገታችንን ያስደፋ ነገር ተሰርቶ ነበር። ያንን ግን ሁላችንም አንድ ጊዜ ስህተት ተፈጥሯል። ስህተቶችን መለወጥና መቀየር የሁላችንም ኃላፊነት ስለሆነ እንዲቀየር ተመካከረን ተነጋግረን የዛሬው ፕሮግራም እንዲካሄዱናል። ያው መልእክቱም ግልጽ ነው። የጋራ መድረኮቻችንን በአግባብና ውጤታም አድርገን መጠቀም እንችላለን። አብረንታችን ማሳየት እንችላለን። ነገም ከነገ ወዲያ በርቀት ከመወራወር ምንነቱን ሳይረዱት ሌላ ስሜት ውስጥ ከመግባት፣ ሁላችንም ለሚፈጽመው የሚገባው ተግባር ምን መሆን አለበት የሚለውን ነገር በትክክል ስላሳየን ተቀራርበን በጋራ አውርተን በጋራ ሰርተን አብሮነታችንን የበለጠ አጠንክረን ውጤታማ ነገር ማድረግ እንችላለን። እዚች ሀገር ላይ በመተባበር በመተሳሰብና አንዱ ለአንዱ መልካም በማሰብ ብቻ ነው የጋራ ሁነ ልኖርለት የሚገባው እሱን ውጤታማ እንዲሆን የአቅማችንን መስራት እንዳለብን ትልቅ ማሳያ መልዕክቱ አልፏል ብለን እናስባለን። የዛሬው ድባብ በአጠቃላይ ምን ይመስል ነበር? የጠበቃችሁትን ያክል ታዳሚ ያገኛችሁ ወይ? በዚህ ቀን የእምነቱ ተከታዮችና ሌሎችም ይዘው እንዲመለሱ የምትሹት ቁም ነገር ምንድን ነው? አሁ እንግዲህ፣ ዛሬ በትክክልም ውጤታማ ጊዜ አሳልፈናል። ምናልባት ከጠበቅነው ቁጥር ነው እ ምናልባት እንደ በመቶ ሺዎች ሊቆጠር የሚችል ህዝብ ነው ወጥቷል ብለን የምናስበው። ካሰብነው በላይ የሆነ ነው። ህዝቡ የራሱን ያስጠር በመምጣት ቦታው ላይ በመገኘት ሁሉም እርስ በርስ ተሳስቦ ተጋግዞ ነው። በጣም የሚደንቅ በጣም የሚገርም ምሽት ነበር ያሳለፍነው። ልዩ የሆነ ነበር። የተለያዩ የሃይማኖት አባቶች ተገኝተውበታል። መልእክታቸውንም በጋራ ሆነን አንድነታችን አሳይተንበታል። ያ ፕሮግራም ከመደረጉ በፊትም መጥተው ቦታውን በማጽዳት ውጤታማ የሆነ ስራ ለመስራት ጋራት እንቅስቃሴ የተደረገበት ነው። አሁንም ነገም፣ ከነገ ወዲያ እነዚህ ነገራቶችን የበለጠ አዳብረናቸው መሄድ እንድንችል በጋራ በምንጠቀምባቸው ለሀገር እሴት ናቸው፣ የምንፈልገውን መልእክት ልናስተላልፍባቸው የጋራ ውጤታማ የሆነ ነገር ልንሰራባቸው እንደምንችል ማሳየት ስለሆነ ካሰብነው በላይ ውጤታማ የሆነ ስራ ተሰርቷል ብለን እናምናለን። አሁንም ደግሞ የተሻለ ነገር መስራት እንደምንችል እናምናለን። መነጋገር መቀራረቡ ካለ ከዚህ የበለጠ ቁጥር ለዓለምም ትልቅ መልእክት የምናስተላልፍበት እንደሆነ እናምናለን። እጅግ በጣም አመሰግናለሁ። ኡስታዝ አቡበከር አህመድ በጎዳና ላይ ስለተደረገው የኢፍጠር ስነ ስርዓት ስለወጉን በጣም እናመሰግናለን። መልካም ምሽት ይሁንልዎት። አመሰግናለሁ። ቴንኪው ለሁላችን። አውቲዝምና ሌሎች ተያያዥ ችግሮች ስላሉባቸው ሕፃናት ያለው ግንዛቤ አሁንም አናሳ መሆኑን ተከትሎ ማህበረሰቡን ግንዛቤ ከማስጨበጥ አንስቶ ወላጆች እነዚህ አይነት እክሎች ያሉባቸውን ልጆች እንዴት መርዳት ይችላሉ በሚል ሀሳብ ዙሪያ ጠለቅ ያለ እውቀት የሚያስጨብጥ መጽሐፍ ለመጀመሪያ ጊዜ በሀገር ውስጥ ቋንቋ ታትሞ ገበያ ላይ ውሏል። ሁሉም በአንድ የተሰኘ መጽሐፍ የተጻፈው የአይምሮ ሕክምና ባለሙያና መምህር በሆነችው መዓዛ መንክር ነው። መዓዛ መንክርን ስመኝሽ የቆየ ኦቲዝም ያለባቸው ልጆች ለውጤት ማብቃት በሚቻልባቸው መንገዶች ዙሪያ አነጋግራታለች። ቀጥሎ ይቀርባል። መዓዛ እንግዲህ ዛሬ የተገናኘ ነው ሁሉም በአንድ የተሰኘ ኦቲዝምና ተያያዥ እክል ያለባቸው ልጆችን ለማገዝ የሚረዳ መጽሐፍ ጽፈሽ ለገበያ ውለሽ ነው እና እስቲ በቅድሚያ መጽሐፉን ለመጽሐፍ መነሻ ከሆነች ሀሳብ እንነሳ። ስለ ኦቲዝም ኢትዮጵያ ውስጥ በማህበረሰቡ ዘንድ ያለው የእውቀት ደረጃ ምን ይመስላል? ኦውቲዝም ብቻ ሳይሆን ሌሎችም ህፃናት ላይ የሚከሰቱ የአይምሮ ህመም አይነቶች እገዛው መጀመር ያለበት በቤት ውስጥ ነው። ግን ወላጆች ከምን መጀመር እንዳለባቸው ምን ማድረግ እንዳለባቸው ብዙ ጊዜ አያውቁም እና ከዛ የተነሳ ይሄ በጣም ውጤታማ ወርቃማ የሆነ የልጆቹ ለጋ እድሜ ያልፋል። በተለይ አሁን አሁን በቅርብ ነው እንጂ ሁለትም ሶስትም አመት የሆኑ ያቸው ህጻናት መምጣት የጀመሩት በፊት በፊት እንደውም በቃ ትልልቅ ከዘጠኝ አስር አስራ አንድ አመት የሆናቸው ልጆች ናቸው እና ለምን ዘገያችሁ ስትያቸው፣ እኛ መፍትሄ እኮ ያለው ነገር አልመሰለንም የት ሄዶ ህክምና ሊያገኙ እንደሚችሉ አናውቅም እና የመሳሰሉት ነገሮች ይላሉ። እና ስለዚህ ያ ነገር በጣም ከበፊቱም ያሳስበኝ ስለነበረ በመጽሐፍ ባደርገው መጠነኛ የትምህርት ደረጃ ያለው ሰው በአማርኛ ቋንቋ የሚጻፍ ስለሆነ ሊጠቀምበት ይችላል የሚለውን ነገር ማሰብ ጀመርኩ። ችግር ያለባቸው ልጆች ለማገዝ መጀመሪያ ችግሩን መለየት ያስፈልጋል። እና ይሄ ኦቲዝም የሚባለው በሽታ ምን አይነት ነው? ወላጆችስ እንዴት ነው ሊያውቁት፣ ሊለዩት የሚችሉት? ገና በልጅነታቸው ኦቲዝም ያለባቸው ልጆች ከሌሎች ልጆች በባህሪ ይለያሉ። እነዛ ባህሪያቶቹ ደግሞ ምንድን ናቸው? ብዙ ጊዜ ከሰው ጋር ግንኙነት ለመፍጠር ማለት ጓደኝነት፣ ማህበራዊ ትስስር ለመፍጠር ይቸገራሉ። አይን ለአይን ምልከታ ማድረግ ይቸገራሉ። ሀሳባቸውን በንግግርም ሆነ በምልክት መግለጽ ይቸገራሉ። ሌላው ደግሞ ብዙ ያልተለመዱ አይነቶች ድግግሞሽ ያላቸው ባህሪያት፣ ፍላጎቶች፣ ድርጊቶችን ማድረግ ይወዳሉ እና በአብዛኛውን ጊዜ በእነዚህ በሁለቱ ባህሪያቶቻቸው ከሌሎች ልጆች ወይም ሌሎች አይነት እክል ካለባቸው ይለያሉ። እና ኢትዮጵያ ውስጥ ያው የዚህ የኦቲዝም ብቻ ሳይሆን አጠቃላይ ከአይምሮ ጋር ተያያዥ የሆኑ እክል ስላሉባቸው ልጆች ያለው ግንዛቤ በጣም አናሳ ነው። እንግዲህ አሁን ባልሹ መሰረት ችግሩ ከተለየ በኋላ አንቺ የጻፍሹ ሁሉም በአንድ የተሰኘው መጽሐፍ ኦቲዝም ያለባቸው ሕጻናት ከቤት ውስጥ ጀምሮ መርዳት የሚያስችል መረጃ ይሰጣል። እና እስኪ ዋና ዋና የምትያቸው ኦቲዝም ያለባቸው ልጆች ሊረዱበት የሚችሉበት መንገድ ምንድን ነው? አዎ ዋና ዋናዎቹ እንግዲህ ምንድን ናቸው? የመጀመሪያው ብዙ ኦቲዝም ያለባቸው ልጆች ሀሳብን በንግግር መግለጽም ሆነ ሌሎች የሚያስተላልፏቸውን መልእክቶች መረዳት ይቸገራሉ። አንዱ ትልቁ ወላጆችን በተለይ በዋነኝነት የሚያሳስበው የተግባቦትና የንግግር መዘግየት እና ይሄኛ ወክል ነው። ስለዚህ መጽሐፌ ውስጥ አንዱ በትልቁ ቦታ የተሰጠው ነገር ምንድን ነው የተግባቦት እና የንግግር ክህሎት ወይም ስፒች ቴራፒ የምንለውን ከየት ነው መጀመር ያለበት? አንድ ልጅ ደግሞ በምን አይነት መንገድስ ነው ሀሳቡን አሁን የሚገልጸው? በአብዛኛው ከማህበረሰቡ ጋር ሊያግባባው በሚችለው ምልክት ሊሆን ይችላል፣ ንግግር ሊሆን ይችላል፣ የተለያዩ ፎቶግራፎችን በመጠቀም ሀሳብን መግለጽ ሊሆን ይችላል። እነዛን እንዴት ሊጠቀምባቸው እንደሚችል በቤት ውስጥ ወላጆች ራሳቸው ያንን የንግግር ክህሎት እንዲመጣ እንዴት ማስጨመር እንዳለባቸው አንዱ እሱ ነው። ሁለተኛው ደግሞ ብዙ ጊዜ ወላጆች የሚቸገሩት ምንድን ነው ልጆቻቸውን ራሱ ማወቅ ይቸገራሉ። ልጄ ይወደኛል አይወደኝም፣ አሞታል፣ ከፍቶታል፣ ተደስቷል የሚለውን ልጆቻቸውን ስሜት የልጆቻቸውን ጠባይ፣ ፍላጎት በጣም መረዳት ይቸገራሉ። ስለዚህ ልጆቻቸውን እንዴት መረዳት እንዳለባቸው አንድ ልጅ የሆነ ነገር ሲያደርግ እጅ እያውለበለበ ሊሆን ይችላል። ግን ያ እጅ ማውለብለብ ደስታን እየገለጸበት ሊሆን ይችላል። አሞኛል ማለት ሊሆን ይችላል። ወይም የሚደረገው ነገር እኔ ያልተመቸኝም ሊሆን ይችላል። ያንን ግን በቅርበት አብረሻቸው ስትሰሪ፣ በጣም ስትጠጊያቸው፣ በጣም ስታያቸው ነው ትርጉሙ የሚገባሽ። ስለዚህ ልጆቻቸውን እንዴት ነው መረዳት ያለባቸው። ሌላው ደግሞ አስቸጋሪ ባህሪያት የምንላቸው ራስንም ሌላንም የሚጎዱ ባህሪያት ተዘውትረው ይታያሉ፣ ኦቲዝም በኦቲዝም ጥላ ስር የሚኖሩ ልጆች ላይ እነዛንም ባህሪያት እንዴት መከላከል እንደሚቻል፣ እንዴት መቆጣጠር እንደሚቻል እነዛን ያስተምራል። በዕለት ተዕለት ህይወታቸው አስፈላጊ የምንላቸው ክህሎቶች አሉ ለህፃናት በእድሜያቸው እነዛ ክህሎቶች ምን ምንድን ናቸው እንዴት ማለማመድ ይቻላል የሚል ነገርም አለው። በጣም በርካታ ናቸው። ትርጉም ያለው እንደሆነ ውጤት ያመጣ እንደሆነ ደግሞ እንዲረዱበት አስር ወላጆች እውነተኛ ታሪካቸውን ያለፉበት እውነተኛ ፌስ ያረጓቸውን ቻሌንጆች አካፍለዋል። ስለዚህ መጽሐፉ አስር ምዕራፎች አሉት፣ አስር ደግሞ እውነተኛ የወላጆች ተሞክሮች አሉ በዚህ መልክ ነው የተዘጋጀው። በጣም ደስ ይላል። በተለይ ደግሞ ኦቲዝምን በተመለከተ ሰዎች በግላቸው አንብበው መረጃ የሚያገኙበት በሀገር ውስጥ ቋንቋ በዚህ መልኩ የተጻፈ መጽሐፍ ብዙም ያለ አይመስለኝም እና በዚህ መልኩ መቅረቡ በጣም ትልቅ ነገር ነው። ግን ከወላጆች በተጨማሪ ለእንደዚህ አይነት ልጆች ድጋፍ የሚያደርጉ የተለያዩ ተቋማት አሉ። ለምሳሌ ትምህርት ቤቶች፣ ለእነሱም ድጋፍ የሚሰጡ መረጃዎች ይኖሩት ይሆን? በትክክል አሁን መጽሐፉ የተዘጋጀው ወላጆችን፣ መምህራንና ባለሙያዎች ባለሙያ ሐኪሞች ሊሆኑ ይችላሉ፣ ሳይኮሎጂስቶች ሊሆኑ ይችላሉ፣ የልዩ ፍላጎት ትምህርት ባለሙያዎች ሊሆኑ ይችላሉ። እና ከዛም በተጨማሪ ደግሞ በሳይንሱ በሳይኮሎጂም፣ በልዩ ፍላጎት ትምህርቱም ስልጠናው ሳይኖራቸው በፍላጎት ብቻ ልዩ ድጋፍ የሚፈልጉ ሕጻናትን የሚያግዙ ባለሙያዎች አሉ በተለያየ የትምህርት መስክ ተመርቀው። ስለዚህ ይሄ መጽሐፍ ስራው ምንድን ነው እነዚህ ሁሉ የሚያበቃ የአሰልጣኝነት ሚናቸው ምን መምሰል አለበት። ስለሆነ ለባለሙያዎችም፣ ለመምህራንም፣ ለወላጆችም፣ ለእህት ለወንድሞችም ለሁሉም የሚያገለግል ነው። መጽሐፍሽ ሁሉም አይነት የህብረተሰብ ክፍል ሊያገኝበት በሚችለው ዋጋ ነው የቀረበው። እስካሁንስ ባለው ያገኘሹ ምላሽ ወይም ተቀባይነት ምን ይመስላል? ዋጋውን ያደረግኩት አራት መቶ ብር ነው። ነገር ግን አንዳንድ አሁን በጎ ፈቃደኛ የሆኑ በስራ የሚያቁኝ ሰዎች በጣም ለተቸገሩና ይህን ክፍያ መሸፈን ለማይችሉ ደግሞ ባለሙያም ሆነው አቅሙ የሌላቸው ግን አንብቤ ብጠቀምበት ለሚሉ ለማሰራጨት እየሸፈኑ ነው። እኛም ደግሞ አዲስ አበባ ውስጥ ላሉ በተለይ መንግስታዊ ያልሆኑ ድርጅቶች በላይብረሪያቸውና ና ለተወሰነ ለስታፋቸው መስጠት እንዲችሉ በነጻ እያሰራጨን ነው። ከአስተያየቱ ስንጀምር እንግዲህ በጣም ማለት ከምጠብቀውም ከማስበው በላይ በጣም ጥሩ ጥሩ ምላሾችን እያገኘው ነው። የመጽሐፍት መሸጫ እራሱ ያሏቸው ሰዎች አንብበውት አንዳንድ የወላጆች እንደዚህ ለእንደዚህ አይነት ልጅ የሚሆን መጽሐፍ የለም ብለው ይጠይቁን ነበረ እና በጣም እናዝን ነበረ። ይሄንን ስናነበው ግን በጣም በደንብ አድርጎ አቅም የሚሰጥ ወላጆችን የሚያስታጥቅ መጽሐፍ ነው ብለው በጣም ከማስበው በላይ አስተያየት ይሰጣሉ። የትምህርት ቤት ባለቤቶች መምህራንም እንደዛው በጣም ከማስበው በላይ ትልቅ ጥቅም ፋይዳ ያለው እንደሆነ ይነግሩኛል። እንደውም ሌላም ለመጻፍ እንድበረታታ በቃ እችላለሁ ማለት ነው ብዬ እንዳስብ እያደረገኝ ነው። በዚህ በኦቲዝም እና ተያዥ ክል ያለባቸውን ልጆች ለማገዝ የሚረዳ ሁሉም በአንድ የተሰኘ መጽሐፍ ጽፈሽ ለገበያ አቅርበሻል። እንግዲህ አድማጮቻችንም መጽሐፉን ገዝተው እንዲያነቡ እንጋብዛለን። አንቺ ግን ከእኛ ጋር ለነበረሽ ቆይታ በጣም እናመሰግናለን። እኔም አመሰግናለሁ ለሰጠች ይሰጣችሁኝ እድል እግዚአብሔር ይስጥልኝ። ጋቢና ቪኦኤ ከአሜሪካ ድምፅ በመደመጥ ላይ የሚገኝ ልዩ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ እናመሰግናለን። በአብዛኛው የአፍሪቃ ሀገሮች ከሴቶች ውጭ የንጽህና መጠበቂያ ጋር ተያይዞ የግንዛቤና የአቅርቦት እጥረት አለ። ኬንያዊቷ ጠበቃ ታዲያ ኬንያውያን ታዳጊዎች የንጽህና መጠበቂያዎችን መግዛት ለማይችሉ ተማሪዎች ለማቅረብ እየሰራች ትገኛለች። የብሬንዳ ሙሌኛን ዘገባ የደንገረመው እንደሚከተለው አሰናድተዋለች። በምስራቅ አፍሪካ ትልቁ የድሆች መኖሪያ በሆነው በኬንያው ኪቢራ መሃል በሚገኝ አንድ ኢመደበኛ ትምህርት ቤት ውስጥ ፋኒ ክዌጋና የበጎ ፍቃደኛ ቡድኗ አገልግሎት ይሰጣሉ። ከናይሮቢ ወጣ ብሎ ባለው መንደር ውስጥ ለሚኖሩት ልጃገረዶች ለሶስት ወራት ያህል የሚያገለግል የሴቶች ንጽህና መጠበቂያ ያመጣሉ። በትምህርት ቤቱ ውስጥ ዳይሬክተር የሆኑት ኤሊዛቤት ማንያሳ፣ እነዚህ አቅርቦቶች ልጃገረዶቹን ያግዛሉ ይላሉ። የንጽህና መጠበቂያ ጨርቆችን ማግኘት ራሱ ይከብዳቸዋል። ስለዚህ ልክ የወር አበባቸው ሲመጣ በቤታቸው ይቀመጣሉ። የቀሩባቸውን ቀናቶች አይተን ይህች ልጅ የወር አበባዋ መጥተዋል ብለን መናገር እንችላለን። በቀን አንድ ዶላር እና ከዚያ በታች የሆነ ገቢ ባላቸው በዚህ ኢመደበኛ በሆነ ሰፈራ ውስጥ ለሚኖሩ ሰዎች እና ልጃገረዶች የሴቶች የንጽህና መጠበቂያ ማግኘት ፈተና ነው። ኤቫሊን ኦዲንጋ የሶስት ልጆች እናት ስትሆን የአስራ አምስት ዓመት ልጇ በቅርቡ የወር አበባ ማየት ጀምራለች። ኤቨሊን ታዲያ ይሄ ከባድ ሆኖባታል። የንጽህና መጠበቂያ ለመግዛት ገንዘብ እንደሚያስፈልጋት ነገረችኝ። እኔ ችግረኛ ነኝ፣ ያለኝ መቶ ሽልንግ ብቻ ነው እና አትክልቶች መግዣ ፈልጋለሁ ለእሷ የንጽህና መጠበቂያ መግዣ ሀምሳ ሽልን ከከፈልኩኝ ያንን እንደ ኪሳራ ነው የምወስደው። የንጽህና መጠበቂያ ጥቅሎቹን ማግኘት በዕለት ምግብ እና በሴቷ በራስ መተማመን መካከል ለተወጠረው ቤተሰብ ትልቅ ጉዳይ ነው። ፓኒ ክዌጋ የንጽህና መጠበቂያዎቹን የሚያከፋፍለው ማይፍሎ ፋውንዴሽን የተሰኘ ተቋም መስራች ናት። ስለ ተቋሙ ስራ ታስረዳለች። ይህን የምናደርገው በሀገሪቱ በጣም ሰፊ የሆነ መሰረታዊ ፍላጎት ስላለ ነው። ፓኒ አያይዛም በኬንያ ሰባ በመቶ የሚሆኑት ከዝቅተኛ ማህበረሰብ የመጡ ልጃገረዶች በመንግስት የሚሰጠውን የንጽህና መጠበቂያ እንኳን በመደበኛነት አያገኙም ትላለች። እነዚህ ልጆች በነጻ የንጽህና መጠበቂያ በየወሩ እንዲያገኙ በመንግስት የወጣ መርሃ ግብር አለ። ነገር ግን ልጆቹ የንጽህና መጠበቂያ አያገኙም። የፓኒክ ዌጋ ማይፍሎ ፋውንዴሽን ባለፈው ዓመት ከ200 በላይ የሚሆኑ ልጃገረዶችን አግዟል። የግብረ ሰናይ ጠበቆቹ አስተዋጽኦ ወጣት ሴቶች ለአንድ ዓመት የሚበቃ የንጽህና መጠበቂያ በመስጠት ትምህርታቸውን ሳያቋርጡ እንዲማሩ ማድረግ አስችሏል። ተቋሙ በተጨማሪም ዝቅተኛ የኑሮ ደረጃ ያላቸውን ሴቶችና ታዳጊ ሴት እናቶችን የሚያግዝ ሲሆን ፆታዊ ጥቃት ለደረሰባቸው ሴቶችም የነፃ የህግ ድጋፍ አገልግሎት ይሰጣል። ለብሬንዳ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በሳማ በቆንጥር ባጋም በጋሬጣ በሾተ ከበሻል ቤት በኩል ምጣ የእሱ ጋር መውጫ አዳልጦ እየጣለኝ የጭቃ ሶሁነው ይበልጥያ አስቸገነኝ የጭቃ ሶሁነው ይበልጥያ አንቸ ጆሪ ፍሬ ማዛ ሲያማረኝ እሾህ ሐነግ በቅለሽ መውቻ ባሰገረኝ። እጅግ ያስደንቃል ውበት ጥፍጥናሺ እሾህ ከበዛበት ምን ነው መብቀሽ? ክብራን በሳ ሞልቶ በጫካሽ በወንዙ እባብ ነው ያስፈራይ፣ ባለትንፋሽ መርዙ ከዘንዶ ካዞ ድንገት ከሚውጠው And she's not a kid, I'm a joke, but the ፍሬሽ ልም ገባል ቻልኩ ከጣፋጩ ፍሬሽ ዋርካው ጥግን ሆኖ ለሃሩሩ ጥላ ሲያዩት ያስጎመጃል፣ የፍሬሽ ዘለላ እንዴት ተጨንቄ ላገኝ ሽናፍቄ አንቺ የለመለምሽ እኔ እንዲደርቄ የአንቺ ቁመት ሲያድግ የኔው እያጠረ አንጋጦ ማየቱ ልምዴ ሆኖ ቀረ። አንጋጦ ማየቱ ልምዴ ሆኖ ቀረ። አብረን ስላመሸን በጣም ደስ ብሎናል። ሀብታሙ ስዩም በመስተንግዶው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበር። የነገሰ በለን መልካም ምሽት ተጨርቅ ላገኘሽ ናፍቅ አንቺ የለመለሽ እኔ እንዲደርቅ ያንቺ ቁመት